ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ፣ አስገባቸው የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገው እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ጋቢና ዝግጅታችን የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በከፍተኛ ፍርድ ቤት ጥፋተኛ ተብሎበት የነበረው የሽብር ወንጀል ተሽሮ መደበኛው ክስ እንዲጸና ተወሰነ። የወንጀል ድርጊት አልተፈጸመም። ዮናታን በፌስቡክ ከጓደኞቹ ጋር ያደረገው ልውውጥ ሀሳቡ መድንጻነት የመግለጽ መብቱን ተጠቅመው ሀሳቡን ያካፈለበት እንጂ ከዛ ያለፈ በህትመት የወጣ የሽብርተኝነት ማበረታታት ድርጊትም አይደለም፣ ሌላም ወንጀል አይደለም። ጠበቃው ፈጽመው መታሰር የለበትም ሲሉ ነው የሚከራከሩት። በሌላ ዜና በኢትዮጵያ በኦሮሚያና ሶማሌ ክልሎች የተፈጠረው ግጭት መረጋጋት ማሳየቱን የተናገረው የሀገሪቱ መንግስት ሰሞኑን ለሰዎች ሞት ምክንያት የሆነ ግጭት መኖሩን ገለጸ። አሁን ሰሞኑን በተፈጠረው ግጭት የሰው ህይወትም እንደጠፋና ንብረትም እንደወደመ ያለን መረጃ ያሳያል። ይህንን ግን ፈጥኖ በመድረስ ቁጥጥር ስር ለማዋል የተሰራ ስራ አለ። የኢትዮጵያ መንግስት ቃል አቀባይ አቶ ነገሪ ሌንጮ ናቸው። በውጭ ሀገር የሚኖሩ ኢትዮጵያውያን ከሀገር ውስጥና ዓለም አቀፍ አጋሮች ጋር የጣና ሀይቅን ከአረምና ብክለት ለመከላከል እየሰሩ ነው። የጣና ክፍልን የሚሸፍን የእምቦጭ ስርጭት አለ። ይህም በሄክታር አምስት ሺ ሰላሳ ሄክታር የሸፈነ የእምቦጭ ስርጭት አለ። እነዚህ አካባቢዎች ላይ ያለውን እነዚህ በሀያ ቀበሌዎች ውስጥ በተለይ በዋነኛ የተጠቁት አስራ ስምንት ቀበሌዎች ላይ ያለውን እምቦጭ ሙሉ ለሙሉ ለማስወገድ ቢያንስ ሶስት ማሽኖች ያስፈልጋሉ። ሁሉንም ከዝግጅታችን ታገኛላችሁ። ፌስቡክ አት ቪ አማሪክ ላይ አስተያየቶቻችሁን እየተቀበልን ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ ኤችአይቪን ለመቆጣጠር ባደረገችው ጥረት ግዙፍ ውጤት ማስመዝገቧ ተገልጿል። ጸረ ኤችአይቪ ኤድስ መድኃኒቶችን ለሚያስፈልጋቸው በማዳረስ በኩልም የጎላ ስራ መከናወኑን የተባበሩት መንግስታት ድርጅት ጸረ ኤድስ መርሃ ግብር ዩኤንኤድስ አስታውቋል። የመንግስታቱ ድርጅት ግብ በመጪዎቹ 12 ዓመታት ውስጥ ዓለም አቀፉን ወረርሽኝ ፍጻሜ ላይ ለማድረስ ነው። ግብጽ ውስጥ የሚገኙ ሱፊ ሙስሊሞች ምንም እንኳ ሀገሪቱ ሳይናይ መስጊድ ውስጥ በደረሰውና ለ ሶስት መቶ አምስት ሰዎች ሞት ለሌሎች አንድ መቶ ሀያ ስምንት ሰዎች ደግሞ መቁሰል ምክንያት በሆነው ግድያን እያገገመች ብትሆንም የነቢዩ መሐመድን አመታዊ የልደት በዓል እንደሚያከብሩ አስታውቀዋል። ለዚያ ባለፈው አርብ ለደረሰው ጥቃት ግን እስካሁን ኃላፊነት የወሰነ ወገን አልተገኘም። ሱፊዎች የነቢዩን የልደት ቀን በመጪው አርብ በመላ ሀገሪቱ ለማክበር ያቀዱ ቢሆንም በተለየ ግብጽ ውስጥ ታዋቂና ዝነኛ በሆነው በካይሮ አልሁሴን ሁሴን መስጊድ ከፍ ባለ ድምቀት እንደሚከበርም አስታውቀዋል። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በሮሂንጋ ሙስሊሞች የተፈጠረውን ቀውስ መፍትሔ ለማፈላለግ ዛሬ የሰኞም ሚያንማር መግባታቸው ተሰማ። አቡኑ የሮሂንጋ ሙስሊም ፍልሰተኞች የተሰደዱባትን ባንግላዴሽን ባለፈው ሐሙስ መጎብኘታቸው ይታወሳል። የአቡኑ ጉብኝት ስደተኞቹ ያሉበትም መጠለያ ጣቢያ ባካሄዱትም ባንግላዴሽ ከተማ ውስጥ ዳካ ውስጥ የሚገኙ ጥቂት የቡድኑ አባላት ጋር እንደሚገናኙም ታውቋል። አመጣጤ የእርቅና የሰላም መልእክት ያለበትን የኢየሱስ ክርስቶስን ወንጌል ለማወጅ ነው ሲሉ አባ ፍራንሲስ በቫቲካን ሬዲዮ ጣቢያ በሰጡት መግለጫ ተናግረዋል። ጉብኝቴ አሉ አቡኑ አክለውም የሚያንማር ካቶሊክ ማህበረሰብን የእግዚአብሔር አምልኮና በወንጌል ላይ ያለውን እምነት ለማጽናት ነው ብለዋል። በቅርብ ሳምንታት ውስጥ በሚያንማሯ ራኬኔ ውስጥ ያለውን አመጽ ሸሽተው ወደ ባንግላዴሽ የተሰደዱ በመቶ ሺህ የሚቆጠሩ የሮሂንጋ ሙስሊም ስደተኞች እንዲመለሱ በሚያንማርና ባንግላዴሽ ስምምነት አድርገው እንደነበር ይታወሳል። በመጨረሻም የፓኪስታኑ ፌዴራል የፍትህ ሚኒስትር ለሶስት ሳምንታት ከዘለቀ የእስልምና ተከታዮች ተቃውሞ በኋላ ስልጣናቸውን ለቀቁ። ተቃውሞዎቹ ዋና ከተማዋን ከሌላው የሀገሪቱ ክፍል ጋር የሚያገናኙ መንገዶች ዘግተው እንደነበርም ታውቋል። በተለይ ያለፈው ቅዳሜ አመፅ የተቀላቀለበት ሁኔታ በመከሰቱ ከመቶ በላይ የፖሊስ አባላት እንዲሁም አያሌ ተቃዋሚዎች የመቁሰል አደጋ ደርሶባቸው ነበር። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። ጋቢና የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜር ና እኔም መስታወት አድራጊው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በከፍተኛ ፍርድ ቤት ጥፋተኛ ተብሎበት የነበረው የሽብር ወንጀል ተሽሮ በመደበኛ ወንጀል ድንጋጌ የተፈረደበት አስቀድሞ የተፈረደበት የቅጣት ውሳኔም በሶስት ዓመት ቀንሷል። የአቤት ባይ ጠበቃው ውሳኔው ከበታች ፍርድ ቤት ከተሰጠው የተሻለ ቢሆንም አሁንም ቅሬታ እንዳላቸው አስታውቀዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አልኳል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በቀድሞው ሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የበታች ፍርድ ቤት በተከሰሰበት የጸረ ሽብር ወንጀል የሕግ ድንጋጌ ጥፋተኛ ነው ሲል ያስተላለፈበትን ውሳኔ ሻረ። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አቶ ዮናታን ተስፋዬ ሽብርተኝነትን አበረታቷል በሚል በቀረበበት ክስ የአቃቢ ሕግን ማስረጃ በበቂ ሁኔታ አላስተባበለም ወይንም አልተከላከለም በሚል ጥፋተኛ ነው ብሎት ነበረ። ከዚያም ተከትሎ ፍርድ ቤቱ በአቶ ዮናታን ተስፋዬ ላይ የስድስት ዓመት ከስድስት ወር እስራት ቅጣት ጥሎበታል። አቶ ዮናታን ተስፋዬ በጠበቃው አቶ ሽብሩ በለጠ አማካይነት በተሰጠበት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታውን አቅርበዋል። አቶ ሽብሩ በለጠን አቤቱታውን ለአድማጮች እንዲያስታውሱልኝ ጠይቄያቸዋለሁ። አንደኛ የወንጀል ድርጊት አልተፈጸመም ዮናታን በፌስቡክ ከጓደኞቹ ጋር ያደረገው ልውውጥ ሀሳቡን በነጻነት የመግለጽ መብቱን ተጠቅመው ሀሳቡን ያካፈለበት እንጂ ከዛ ያለፈ በህትመት የወጣ የሽብርተኝነት ማበረታታት ድርጊትም አይደለም፣ ሌላም ወንጀል አይደለም። ስለዚህ በነጻ እንዲሰናበትልን። አንድ በነጻ ሊሰናበት አይገባ የሚባል ከሆነ ድርጊቱ የሽብርተኛ ድርጊት አለመሆኑን ፍርድ ቤቱ አረጋግጠው የሽብርተኝነት ድርጊት አይደለም በማለት ድርጊቱ የሚመጥነው ልክ ጥፋተኛ እንዲል። በሌላ በኩል ደግሞ በሽብርተኝነትም የተሰጠው የቅጣት ውሳኔ ቀደም ሲል ስድስት ዓመት ከስድስት ወር በጣም ይበዛ ነበር። ስድስት ማቅለያዎችን አቅርበን ነበር። ሶስቱን ብቻ ነው የስር ፍርድ ቤት ወስዶ የነበረው። በስር ፍርድ ቤት ድርጊቱን የድርጊት አፈጻጸሙን ቀላል ካለ በኋላ ግን የቅጣት ማቅለያ ስድስት አቅርበን ሶስቱን ወስዶ ሶስቱን ያልተቀበለበትን ምክንያት እንኳ ሳይገልጽ መወሰኑ አግባብ አይደለም የሚል ነበር። ጠቅላይ ፍርድ ቤቱ በነጻ ይሰናበትልን የሚለውን አማራጭ አልተቀበለውም። ይሁንና የስር ፍርድ ቤቱ አቶ ዮናታንም ጥፋተኛ ያለው ድርጊቱን በሚመጥን አንቀጽ አይደለም በማለት ከጸረ ሽብር ህጉ አውጥቶ በመደበኛው የወንጀል ህግ ጥፋተኛ ሊባል ይገባል ሲል ወስኗል። ጥፋተኛ የተባለበትንም የህግ አግባብ ፍርድ ቤቱ ከሰጠው ትንታኔ አኳያ አቶ ሽብሩ አብራርተዋል። ለሽ ብር ድርጊት አይደለም ከተባለ ድርጊቱ ምን ሊሆን ይገባል ብሎ መርምሯል። በዚሁ መሰረት ዮናታን በፌስቡክ ከጓደኞቹ ጋር የገለጻቸው ሀሳቦች ከህገ መንግስቱ አንቀጽ ሀያ ዘጠኝ ና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች አኳያ ገደቡን አልፏል ብሎ አስቀምጧል። ገደቡን ስላለፈ ምን ይሁን የሚለውን አያይዞ በመደበኛ የወንጀል ህጉ አንቀጽ ሁለት አምስት ሰባት መሰረት በአድማን መገፋፋት ጥፋተኛ ብሎታል። ፍርድ ቤቱ የሰጠውን ውሳኔ ተከትሎም በአቶ ዮናታን ተስፋዬ ላይ ቀደም ሲል በበታች ፍርድ ቤት የተጣለውን የስድስት ዓመት ከስድስት ወር ቅጣት ሽሮ ተከሳሽ እጁ ከተያዘበት ጊዜ ጀምሮ በሚታሰብ ሦስት ዓመት ከስድስት ወር የእስር ቅጣት ጥሎበታል። በአጠቃላይ በውሳኔው ላይ የተሰማቸውን ስሜት እንዲያካፍሉን አቶ ሽብሩ በለጠን ጠይቄያቸዋለሁ። እኔ ወደዚህ ይግባኝ ስመጣም ሆነ መጀመሪያ በስር ፍርድ ቤት ሲከራከር ድርጊቱ ከሽብር ጋር የሚያያይዘው ነገር የለም ነው ይህን በዚህ ፍርድ ቤትም በመረጋገጡ አንድ ነገር ነው። ሌላኛው ይሄ ለፐብሊክ የተለቀቀ አይደለም፣ ከጓደኞቹ ጋር ሀሳቡን የገለጸበት ነው ብለን ነበር። ለሕዝብ በአደባባይ የተለቀቀ አይደለም። በህትመት የተሰራጭ አይደለም። ከህትመት ይልቅ መልእክት ነው። ይሄ የድረገጽ የጓደኛሞች ጉዳይ ነው። ያንን ደግሞ በማስረጃ አስረድተነዋል። በዚህ ረገድ እንደዚህ ለሕዝብ የተደረገ የተላለፈ ተደርጎ መወሰዱ ደስ አላሰኘኝም። ቅሬታም አለኝ። ግን በዝርዝር ውሳኔውን ላይ ፈልጋለሁ። ቅጣቱ መቀነሱ፣ አንቀጹ ከሽብርተኝነት መውጣቱ ይሄ የጠየቅነው አንዱ ዳኝነት ነው። በአማራጭ የጠየቅነውም ቢሆን ከሞላ ጎደል በዚህ መልኩ የተሰጠው ውሳኔ ከከፍተኛው በጣም የተሻለ ነው። ግን አሁንም ቢሆን ሙሉ ይዘቱን የውሳኔውን ማየት ያስፈልጋል። ከዛ ውስጥ ደግሞ በሚቻለው መጠን በተለይ በተለይ ይሄ ከጓደኞቹ ጋር የተለዋወጠው መልእክት በህትመት እንደፈጸመው ተደርገው የመወሰዱ ጉዳይ እና በሀሳብ ሀሳብን በነጻነት የመግለጽን ጉዳይ በተመለከተ ደግሜ በአጽንኦት ላይ የምፈልገው ነገር ነው። ከሽብርተኝነት ህጉግም መውጣቱ ጥሩ ጥሩ ነገር እንደው ምናልባት የፍርድን ውሳኔ ከነበቡና በትክክል በዝርዝር ከተመለከቱት በኋላ ቅሬታ አሁንም ከፍተኛ ከሆነና ደንበኛውም ፈቃዱ ከሆነ ለሌላ ቤቱታ የሚያዘጋጅ ነገር ነው። ነገር አሁ እንግዲህ አሁን የይግባኝ ስርዓቱ አልቋል። ነገር ግን የውሳኔውን ይዘት በዝርዝር ከተመለከት ነው በኋላ መሰረታዊ የህግ ትርጉም ስህተት ካለ ወደ ሰበር የሚካሄድበት ሁኔታ አለ። ያንን ለማለት ግን አሁን አስቀድሞው ውሳኔውን በዝርዝር ማየት ያስፈልጋል። በጣም አመሰግናለሁ። በጣም አመሰግናለሁ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኦሮሚያና በሶማሌ ክልል አዋሳኞች ወረዳዎች ሰሞኑን በተካሄዱ ግጭቶች የሰው ሕይወት መጥፋቱን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሬ ሌንጮ ተናግረዋል። በሀገሪቱ ያለው አጠቃላይ የሰላምና የጸጥታ ሁኔታ ግን መሻሻል ማሳየቱን ነው ሚኒስትሩ ዶክተር ነገሬ ሌንጮ ያመለከቱት። እስክንድር ፍሬው ከአዲስ አበባ ስር ስሩን ይዟል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ ለአገር ውስጥ ጋዜጠኞች በሰጡት መግለጫ ልዩ ልዩ ወቅታዊ ሁኔታዎችን አንስተዋል። ከእነዚህ አንዱ ደግሞ የአገሪቱ የሰላምና የጸጥታ ሁኔታ ነው። ሁኔታው ተሻሽሏል ሲሉ ነው ሚኒስትሩ ያብራሩት። በየቦታው ስንሰማቸው የነበረው የሰላምና መረጋጋት ጋር የተያያዘው ችግር አሁን በጥሩ ሁኔታ መሻሻል እንዳለና ዜጎቻችን የልማት ስራ ላይ ተጠናክሮ እየሰሩ እንዳለ የሚያሳይ መልእክት ነው። ከፌዴራል ፖሊስ ያገኘነው መረጃም የሚያሳየው ማለት ነው። በተለይም ደግሞ ባለፈው በኦሮሚያ አንዳንድ ዞኖች በተለይም በብድለ እንዲሁም አንዳንድ አካባቢዎች የነበሩት አለመረጋጋታዎች ነበሩ። ይሄንን ግን ሰላም ወዳዱ ህዝብ ይሄንን ችግር ራሱ ቀድሞ በመከላከል ችግር የደረሰባቸውን አካላትም ደግሞ መልሰው በማቋቋም ትልቅ ስራ ተሰርተዋል ማለት ነው። በዚህ አጋጣሚ የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች በዚህ ሂደት ላይ ያሳዩት ህዝባዊነትና ሰላም ወዳድነታቸው ለሀገር አንድነት ያላቸው ተቆርቋሪነት የሚያስመሰግናቸው እንደሆነ ነው በመንግስት በኩል ያለው ሰሞኑን በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተከሰተ ግጭት ሀያ ሰዎች መሞታቸውን የተለያዩ ዘገባዎች አመልክተዋል። ግጭት መከሰቱንና የሰው ህይወት መጥፋቱን የተናገሩት ሚኒስትሩ ቁጥር ግን አልጠቀሱም። አሁን ሰሞኑን በተፈጠረው ግጭት የሰው ህይወትም እንደጠፋና ንብረትም እንደወደመ ያለን መረጃ ያሳያል። ይሄንም ግን ፈጥኖ በመድረስ ቁጥጥር ስር ለማዋል የተሰራ ስራ አለ። ለወደፊት ግን ዜጎቻችን በሁለቱም ክልሎች ያሉት ትኩረት ሰጥቶ ሰላምና አንድነትን በማስቀደም የጸጥታ አካላቱም ደግሞ የታጠቀው አካል ማንኛውም አካል ዜጋን በብሔርና በሃይማኖት ከመለየት እያንዳንዱ ዜጎቻችን የራሳችን ዜጎች እንደሆኑ በማየት ከጥቃት መከላከል እንዳለባቸው ነው መግለጽ የምንፈልገው። በሁለቱም ክልሎች ተከስተው በነበሩ ግጭቶች እጃቸው እንዳለበት የተጠረጠሩ ግለሰቦችም በቁጥጥር ስር እየዋሉ መሆኑን ሚኒስትሩ ዶክተር ነገሪ ሌንጮ አብራር ተዋል ከዚህ ጋር በተያያዘ በኦሮሚያ በኩል በአጠቃላይ 98 የሚሆኑ ተጠርጣሪዎች በተለይም ደግሞ በምስራቅ ሐረርጌ የነበረው አወዳይ ግጭት እና መሰል ግጭቶች ውስጥ የተሳተፉት በአጠቃላይ ቁጥጥር ስር የዋሉበት ሁኔታ ነበረ። ከነዚህ ውስጥ አምሳ አራቱ በክልሉ የተያዙ ነበሩ። አምሳ አራት ተጠርጣሪዎች በኦሮሚያ ክልል ጸጥታ አካል ቁጥጥር ስር የዋሉበትና ለፌዴራል ተላልፎ የተሰጡበት ሁኔታ ነበረ። አርባ አራቱን ደግሞ ያንን ግጭት ለማርገብ በተሰማሩበት ጊዜ ወዲያውኑ በግጭት የተሳተፉ የፌዴራል ፖሊስ እና የመከላከያ ሰራዊት ቁጥጥር ስር ያዋላቸው ነበሩ። በአጠቃላይ እንግዲህ ዘጠና ስምንት ናቸው። ከዘጠና ስምንቱ ግን አምሳ አራቱ በፌደራል ፖሊስ ምርመራ ስር ናቸው። ቀሪው ግን አርባ አራቱ የፌደራል ሳይሆን የክልል ጉዳይ ስለሆነ ወደ ክልል እንዲሄዱና በክልል እንድታይ እየተደረገ ያለበት ሁኔታ አለ። በተመሳሳይ ሁኔታ በኢትዮጵያ ሶማሌ በኩል በፌደራል ፖሊስ በኩል የተለዩ ሀያ ዘጠኝ ተጠርጣሪዎች ነበሩ። እንግዲህ ይሄ መረጃ ሁለቱም ከፌደራል ፖሊስ ያገኘነው መረጃ የሚያሳየው ነው 29 ተጠርጣሪዎች ተለይቷል። ከ29 ውስጥ እስካሁን አምስት ሰዎች በቁጥጥር ስር እንደዋሉ እና ቀሪ 24ቱን በቁጥጥር ስር ለማዋል የፌዴራል ፖሊስ ክትትል እያደረገ መሆኑን መረጃውን አድርሶናል። በዚህ በኩል እንግዲህ እንደሚታወቀው ሰዎችን፣ ዜጎቻችንን በማፈናቀልም ይሁን የግድያ ወንጀል በመፈጸም የአካል ጉዳት በማድረስ ንብረት በማውደም የተጠረጠሩት ከዚህም በላይ እንደሆኑ ነው የሚታወቀው በኢትዮጵያ ሶማሌ በኩልም ማለት ነው። ስለዚህ በመንግስት በኩል ያለው መልእክት የፌዴራል ፖሊስም እያስተላለፈ ያለው መልእክት የሚያሳየው ተጠርጣሪዎችን ወደ ሕግ የማቅረብ የክልሎችም ድርሻ እንደሆነና የአመራሩ ብቻ ሳይሆን ደግሞ የሕዝቡም በአጠቃላይ የዜጎቻችን ድርሻ እንደሆነና እነዚህን ተጠርጣሪዎች በማጋለጥም ወደ ሕግ እንዲቀርቡ በማድረግ አስፈላጊውን ትብብር እንዲያደርጉ ለማስተላለፍ ነው ምንፈልገው ማለት ነው። በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በተለያየ ደረጃ ያሉ የክልል አመራሮችና የጸጥታ አካላት ይገኙበት እንደሆነ የተጠየቁት ሚኒስትሩ ለጊዜው ያንን ማረጋገጥ እንደማይችሉ የጠቆሙት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ መግለጫውን የሰጡት በየአመቱ እንደሚሆነው ሁሉ የብሔር ብሔረሰቦች ቀን ህዳር 29 ሊከበር ዝግጅቱ እየተጠናቀቀ ባለበት ወቅት ነው። በህገ መንግስቱ የሰፈረውና ላለፉት 26 ዓመታት ሲተገበር የቆየው ቋንቋን መሰረት ያደረገ ፌዴራሊዝም አንድነትን አላጠናከርም ሲሉ ተቃዋሚዎች ይተቻሉ። በዚህ የፌዴራል አወቃቀር ምክንያት ከአንድነት ይልቅ ልዩነት ሲነገር መቆየቱን እየታዩ ያሉ ግጭቶችም የዚህ ውጤቶች መሆናቸውን ይጠቅሳሉ ተቃዋሚዎቹ። ከተቃዋሚዎች የሚሰነዘረውን ትችት በመጥቀስ የጠየኳቸው ሚኒስትሩ ግን ሁኔታው መሬት ላይ ያለውን እውነታ እንደማያሳይ ነው የተናገሩት። ተቃዋሚዎች የሚያነሱት የፌዴራሊዝምን የሚገልጹበት ሁኔታ በአንድ ዲሞክራሲያዊት ሀገር ውስጥ የሚጠበቅ ነው፣ ልዩነታቸው የሚጠበቅ ነው። ምክንያቱም ስልጣን ለመያዝ በሚመክሩበት ጊዜ የሌለ ሳይሆን ያለውን አጀንዳ አጀንዳ በማድረግ በራሳቸው በራሳቸው በሚፈልጉት አንግል በመቅረጽ ነው ህዝቡን ለማሳመን የሚሰሩት ማለት ነው። መንግስት እንደሚገልጸው የሚገልጽ ከሆነ ከመንግስት የሚለዩበት ሁኔታ ስለሌለ ይሄ በአንድ በኩል መታወቅ ያለበት ነው። ይሄ ግን በእነሱ በኩል የሚገለጸው ሁሉ እውነት ነው። በተለይም ደግሞ ይህንን ችግር ያመጣው ፌዴራሊዝሙ ነው ብሎ መደምደም ደግሞ ትክክል አይደለም። እውነታውንና አሁንና የእነሱን የፖለቲካ ኮሚኒኬሽን ስትራቴጂ ለይቴ ማየት አለብን ማለት ነው። ህዝቡም ቢሆን ይህንን በትክክል ለይቶ ማየት አለበት። የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ በሰጡት መግለጫ በወቅታዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ཚཚང བྱིས བྱེ དང བྱེ ཇ དེ བྱེ ཇ དེ དེ དེ དེ དེ དེ དེ དེ དེ དེ དེ དེ དེ དེ དེ དེ དེ Look at the food. የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን እንለፍ። በውጭ ሀገር የሚኖሩ ኢትዮጵያውያን በጣና ሐይቅ ዙሪያ በፍጥነት በመስፋፋት ላይ ያለውን በተለምዶ እምቦጭ ተብሎ የሚጠራ አረም ግስጋሴ ለማስቆም ስራ ሊጀምሮ አቅደዋል። በሀገር ውስጥ የሚኖሩ ኢትዮጵያውያንን የሀገር ውስጥ አቅምና ተግባራዊ እንቅስቃሴ አካል በማድረግ በሌሎች የዓለም አቀፍ ተቋማት እገዛንም አክሎ የተጀመሩ ስራዎችን ግሎባል ኮሊሽን ፎር ሌክ ጣና ሬስቶሬሽን በተባለ ጥምረት በማደራጀት ላይ ይገኛሉ። የችግሩ ምንጭና መፍትሄውን በተመለከተ ሰፊ ጥናት አካሂደው ማጠናቀቃቸውንና አረሙን በአምስት ዓመታት ውስጥ ሙሉ ለሙሉ ለማጥፋት በዝርዝር ጥናት ላይ የተመሰረተ መሪ እቅድ ማውጣታቸውን ቡድኑ አስታውቋል። የቡድኑ ስራ አረሙን ከማጥፋት ዘልቆም እንደሚሄድ ነው የገለጹት። ጽዮን ግርማ የማህበሩ መስራችና ዳይሬክተርን አነጋግራለች። ዶክተር ሰለሞን ክብረት እባላለሁ። የስነ ህይወት ባለሙያ ነኝ በካሊፎርኒያ ዩኒቨርሲቲ ውስጥ። በጣና ጉዳይ ያገባናል ያሉ ኢትዮጵያውያን የመሰረትነው ህጋዊ ማህበር አሜሪካ ውስጥ ግሎባል ኮሊሽን ፎር ሌክ ታና ሪስቶሬሽን ይባላል። ይህ ማህበር ምንም እንኳን እድሜው አንድ ሶስት ወር ብቻ ቢሆንም በርካታ ስራዎችን ሰርተዋል። በግሎባል ኮዋሊሽን ውስጥ የማኔጅመንት ኮሚቴ ወደ አስራ ሁለት የሚሆኑ ከተለያየ ዩኒቨርሲቲዎች ውሃና ውሃ ነክ ነገሮች ላይ ከፍተኛ ኤክስፐርቲዝ ያላቸው ሰዎችን ሰብስበናል። ከዛ በተጨማሪም በስትራቴጂክ ስራዎች ላይ እንደ ወርልድ ባንክ ባሉ ትልልቅ እንትኖች ውስጥ የሰሩ ኢትዮጵያውያንንም አካተናል። እነዚህ ኢትዮጵያውያን እዚህ አሜሪካ ውስጥ ብቻ ሳይሆን ያሉት የተወሰኑት ከካናዳ ነው የኛ ሜምበር የሆኑት። ስለዚህ ግሎባል ኮዋሊሽን አጠቃላይ አመሰራረቱ የጣናን ጉዳይ በዘላቂነት ለመፍታት ሶስት አይነት ድጋፍ ለመስጠት ቴክኒካል፣ የማቴሪያል እና የፋይናንሽል ድጋፍ በመስጠት ጣና አሁን ካለበት ችግሮች ተላቆ በዘላቂነት ለአካባቢው ኅብረተሰብ ጥቅም መስጠቱን እንዲቀጥል ለማድረግ የተቋቋመ ለትርፍ ያልሆነ ድርጅት ነው። ይሄ ድርጅት በአውሮፓም እንዳለ ያነበብኩ ይመስለኛል። አንድ የምስረታ የጻፋችሁት ወረቀት ላይ ምን ያህል ይሆናል ቁጥራችሁ፣ ኢትዮጵያኖች በዚህ ስር የተሰባሰባችሁ? ስንጀምር አስራ ሁለት ሆነን ነው ከአሜሪካና ከካናዳ የጀመርነው። ከዛ በኋላ ግን ብዙ ኢትዮጵያውያንን ማንቀሳቀስ ችሎ ይሄ ማህበር አሁን ከሁለት መቶ በላይ ማህበራት አሉ እዚህ አሜሪካ ውስጥ፣ ካናዳ ውስጥ፣ አውስትራሊያ እንዲሁም አውሮፓ ውስጥ የተለያዩ የአውሮፓ ሀገራት ውስጥ ያሉ ኢትዮጵያውያንም እዚህ ማህበር ውስጥ አባላት ሆነዋል። ስለዚህ አሁን ስርጭታችን በትክክልም ስማችን የሚገልጹ ግሎባሊ ለጣና የሚሆን ድጋፍ ለመስጠት የተቋቋመ ማህበር ነው። በጣና ላይ የተከሰተው የእንቦጭ አረም ለጣና ትልቅ ስጋት መሆኑ መገለጽ ከጀመረ መነገር ከጀመረ ቆይቷል። ለሱም የሚሆን መፍትሄ የተለያዩ ሰዎች ሲጠቁሙ ቆይተዋል እና እናንተ ይህንን ያቋቋማችሁት ይህንን አረም ምን ለማድረግ ነው? በጣም ጥሩ ጥያቄ ነው። መነሻው በሶሻል ሚዲያ ላይ የተለያዩ ጣናን በተመለከተ ሪፖርቶች መውጣት ሲጀምሩ እና ጣና አሁን ያለበት ጉዳይ እጅግ አስደንጋጭ የሆኑ ሪፖርቶች መውጣት ሲጀምሩ እኛም ምን ማድረግ አለብን የሚለውን በመነጋገር ነው የጀመርነው። ስለዚህ ጣና ላይ መሰራት ላለበት ስራ ድጋፍ ለመስጠት አሁን ያለው የእምቦጩ ስርጭት ምን ይመስላል መጀመሪያ ጥናት መደረግ ነበረበት። ወቅታዊ ሆነ ጣና ላይ የተደረጉ ጥናቶች የሁለት ሺ አስራ ወይም ከሶስት ዓመት በፊት የተደረጉ ጥናቶች ናቸው። አሁን ወቅታዊ ጥናት አልነበረም። ስለዚህ መጀመሪያ ያደረግነው ምንድን ነው? ቴክኒካል ነው፣ ሰዎችን ወደ ጣና በመላክ ጣና አካባቢ ላይ በርካታ ቀናት ቆይተው ከባህር ዳር ዩኒቨርሲቲ እና ከአካባቢ ጥበቃ ባለስልጣን ጋር በመሆን ይህን ጥናት በሰፊው ጣናን ዙሪያውን በመዞር ጣና ላይ ያለው የእምቦጭ ስርጭት ብቻ ሳይሆን ያመጣው ተጽዕኖ ምንድን ነው እንቦጩ ውሃ ላይ መኖሩ ነው ተጽዕኖ ወይስ ሌላ? ኢኮኖሚው ላይ የማህበረሰቡ ኑሮ ላይ ያመጣው ተጨባጭ የሆነ እንትን አለ። ይህንም ነገር አንዴ ካወቅነው በኋላ፣ የችግሩን ስፋት ካወቅነው በኋላ ምንድን ነው መፍትሄዎች? የመፍትሄ አቅጣጫዎች ምን ምንድን ነው? ምን ምን መሰራት ነው ያለበት? እንግዲህ የችግሩን ስፋት ባወቅን ቁጥር ነው እያንዳንዱን እንደገና ደግሞ መሰራት ያለበትን ስራ እናውቃለን። ይህን ካደረግ ጥራቱን ካጠናን በኋላ ከአካባቢ ጥበቃ ባለስልጣን ጋር እና ቁጭ ብለን ምንድን ያደረግ ነው የሚቀጥሉት አምስት አመታት መሰራት ያለባቸው ዝርዝር ስራዎች ወይም ሮድማፕ አዘጋጀን። ስለዚህ አካባቢ ጥበቃ ባለስልጣን ይህን ዝግጅት በመምራት እኛ ቴክኒካሊ እዚህ ላይ ኢንቮልቭ ማድረግ ከጥናታችን ተነስተን ከሌሎች ስራ እንደገና ደግሞ በሌሎ ሌሎች ሀገራት ከተሰሩ ስራዎች በመነሳት ምን ምን ስራዎች ናቸው በአምስት ዓመት ውስጥ መሰራት ያለበት የሚለውን በዝርዝር ካወጣም በኋላ ነው። እኔ አሁን በቅርቡ ነው በዚህ ወር መጀመሪያ ላይ ወደ አሜሪካ የተመለስኩት። ይህን ጥናት ሁሉ አድርገን ከአካባቢ ባለስልጣን ጋር የሚሞራንድ ቦፍ አንደርስታንዲንግ ወይም የመግባቢያ ሰነድ ተፈራረም። ይህ መግባቢያ ሰነድ ምንድን ነው የሚያሳየው ምን ምን ሰፖርት እኛ እንደምንሰጥ እና ደግሞ በተለይ ደግሞ በዋነኝነት በውጭ ሀገር ከኢትዮጵያ ውጭ ያሉ ኢትዮጵያውያን እና ሌሎች ይሄ ጉዳይ ይመለከተናል ለዚህ ድጋፍ መስጠት እንፈልጋለን የሚሉ ዓለም አቀፍ ተቋማትን ሁሉ በማንቀሳቀስ ለጣና የሚያስፈልገውን ሪሶርስ በእኛ በኩል ቻናል እንዲደረግ የሚል የመግባቢያ ሰነድ ተፈራርመንት ነው የመጣ ነው። ከዛ አሁን ከመጣም በኋላ ደግሞ በተለያዩ ስቴቶች ስራዎች እንጀምረናለን። ከጀመራችሁት ስራ በፊት ይሄንን ጥናት ካደረጋችሁ የመግባቢያ ሰነዱን ከተፈራረማችሁ በኋላ በዋናነት ምን ቢደረግ በአጭር ጊዜ ውስጥ ይህንን ችግር መቅረፍ ይቻላል? በረጅም ጊዜ ስፔሻሊስት ብላችሁ ያስቀመጣችሁት እቅድ ምንድን ነው? ያንን ለማድረግስ ምን ያህል ገንዘብ ያስፈልጋል፣ የሚል አወጣችሁ በጥናታችሁ መሰረት። ጥናቱ አሁን የሚያሳየው ምንድን ነው? አሁን ጣና ላይ ሀያ ቀበሌዎችን ወይም መቶ አርባ ኪሎ ሜትር የሸፈነ ከሰሜን እስከ ሰሜን ምስራቅ የጣና ክፍልን የሚሸፍን የእምቦጭ ስርጭት አለ። ይህም በሄክታር አምስት ሺ ሰላሳ ሄክታር የሸፈነ የእምቦጭ ስርጭት አለ። እነዚህ አካባቢዎች ላይ ያለውን እነዚህ በሀያ ቀበሌዎች ውስጥ በተለይ በዋነኛ ተጠቁ አስራ ስምንት ቀበሌዎች ላይ ያለውን እምቦጭ ሙሉ ለሙሉ ለማስወገድ ቢያንስ ሶስት ማሽኖች ያስፈልጋሉ። አንደኛው ማሽን ደንቤ አካባቢና ሊቦ ሊቦከንከምን ይዞ የሚሰራ፣ ሁለተኛው ደግሞ የተወሰነውን ሊቦከንከምና ና የጎንደር ዙሪያን ይዞ የሚሰራ፣ ሶስተኛው ማሽን ዴራና ፎገራን ይዞ የሚሰራ ነው። ምክንያቱም እያወራ ያለው ወደ መቶ አርባ ኪሎ ሜትር ርዝመት ያለው ነው። ስለዚህ እያንዳንዱ ማሽን ቢያንስ በሰላሳ ኪሎ ሜትር ድረስ መስራት ይችላል ማለት ነው። ይሄ አንደኛው አማራጭ። ምክንያቱም እንቦጩ በፍጥነት ከቦታው መነሳት አለበት። አሁን ያለው በተለይ የክረምት ወራት ከመድረሱ በፊት በፍጥነት መስራት አለበት። ስለዚህ ሶስት ማሽኖች ያስፈልጋሉ። ከሶስት ማሽኖቹ በተጨማሪ ደግሞ ማሽኖቹን እነዚህ ቦታዎች፣ እንቦጭ የተጠቁ ቦታዎች በሙሉ ወደብ የላቸውም፣ ከደንቢያ በስተቀር፣ ጎርጎራ ላይ ካለው ወደብ በስተቀር። ስለዚህ ምን ያስፈልጋል? ኮንቬንግ ቤልት የሚባሉ ማሽኖቹ ከኋላ ያለውን እንቦጭ ከሰበሰቡ በኋላ ያንን ወደ የብስ ማስተላለፍ የሚችሉ ኮንቬንግ ረጃጅም ቤልቶች ያስፈልጋል። እያንዳንዱ ከዛ በኋላ ደግሞ ከተሰበሰበበት ቦታ ላይ ከእያንዳንዱ ቦታ ላይ ደግሞ እየተወሰደ ትልቅ ጉድጓዶች ውስጥ መከማቸት መቻል አለበት። ከተከማቸ በኋላ ወይ ለኮምፖስትነት ለማዳበሪያነት ይውላል፣ ወይም ደግሞ እንደ አማራጭ ደግሞ ለከብቶ መኖ ለማድረግ ደግሞ የወልዳ ዩኒቨርሲቲ ጥናት ለማድረግ እንቅስቃሴ ላይ ናቸው። ስለዚህ እነዚህ ዘላቂ የሆኑ የመጀመሪያው ስራ ምንድነ፣ እምቦጭ ማስወገድ ስራ ያስፈልጋል። ይሄ ስራ ከአሁን ጀምሮ በሚቀጥሩ ሁለት አመታት ውስጥ በፍጥረት መሰራት ያለበት ስራ ነው። ከሁለት አመታት በኋላ ደግሞ የሚቀጥሩ ሶስት አመታት ምክንያቱ ምክንያቱም አጠቃላይ ያዘጋጀ ነው የአምስት አመት ፕላን ነው። ሶስት አመት ደግሞ በዋነኝነት መሰራት ያለበት የአካባቢ ጥበቃ ስራዎች ያስፈልጋሉ። ይሄ ምን ማለት ነው? ወደ ጣና የሚገቡ ወንዞች ከፍተኛ የሆነ ንጥረ ነገር ከአፈሩ ላይ አጥበው ስለሚመጡ እነዚህ ወደ ጣና የሚገቡ ወንዞች የመግቢያ ቦታዎች በተለይ ደግሞ ወንዝ መግቢያ ቦታዎች ናቸው በሰሜኑ የጣና ክፍል እና በሰሜን ምስራቁ የጣና ክፍል የተጎዱት እነዚህ ቦታዎች ሙሉ ለሙሉ ሪከቨር ለማድረግ እንዲቻል ወይም ደግሞ በውስጡ ያለውን አፈር ይዘው የመጡን አፈር ለመቀነስ እንዲቻል የዛፍ ተከላ ስራዎች ያስፈልጋሉ። የአስተራረስ ዘዴዎች መቀየር አለባቸው። የከብቶች መኖ ተጨማሪ አማራጭ እንትኖች መቅረብ መቻል አለባቸው። እነዚህ ስራዎች ደግሞ ለመስራት ሶስት አመቱ ብቻ አይበቃም። ይሄ እንግዲህ አምስት አመት ፕላን ምንድን ነው። ከዛ በኋላ ደግሞ ሌላ አምስት አመት ፕላን እየተባለ የሚሰራ ነው። ስለዚህ አጠቃላይ መጀመሪያው ለምቦጩ ለማስወገድ እስከ ሰባት መቶ ሺህ የአሜሪካን ዶላር ያስፈልጋል ሌላው የካቢ ጥበቃ ስራዎችን ለመስራት ደግሞ ሁለት ነጥብ ሶስት ሚሊዮን ዶላር ያስፈልጋል አጠቃላይ የአምስት ዓመቱ በጀት ሶስት ሚሊዮን ዶላር ያስፈልጋል በጣም እናመሰግናለን ለሰጠህን ማብራሪያ ዶክተር ሰለሞን ይሄ እንግዲህ የመጀመሪያችሁ ነው እኛም በቀጣይ ስራችሁን እየተከታተልን ምን እንደደረሳችሁ እንዘግባለን ጊዜ ስጥልኝ አመሰግናለሁ ሲሆን እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እንቀበላለን፣ ለአየር እናበቃለን። ሀሽታግ ጋቢና ቪኦኤን በመጠቀም በፌስቡክም በትዊተርም አስተያየቶቻችሁን ላኩለን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን መስተዋት አራጋው ና ሄኖክ ሰማ ጊዜርነን ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያብሮ ጋር በመሆን ነው የምንሰናበተው መልካም ምሽት።